so የጦርነት ምክንያት ሃይማኖት ተቋማት ላይ እየደረሰ ያለውን ውድመት እና በንጹሐን ዜጎች ላይ የሚደርሰውን ሰብአዊ ጉዳት በጽኑ እንደሚያወግዙ በደቡብ ወሎ ማዕከላዊ ሰሜን ኢትዮጵያ የሚንቀሳቀሱ የሃይማኖት አባቶች ገለጹ። የሃይማኖት አባቶቹ ትላንት በደሴ ከተማ በጋራ በሰጡት መግለጫ ኢትዮጵያ በታሪኳ ካጋጠሟት ተፈታኝ ጊዜያቶች ውስጥ አንዱ አሁን እየተካሄደ ያለው ጦርነት መሆኑን ገልጸዋል። ዝርዝሩን መስፍን አራጌ ተከታትሎታል። የደቡብ ወሎ ሀገረ ስብከት የሰንበት ትምህርት ቤትና የስብከተ ወንጌል ክፍል ኃላፊ ሊቀህሩ ያምጦ መልሳን ገብሩ በተቀሰቀሰው ጦርነት ምክንያት የእምነት ተቋማት ለአደጋና ለውድመት እየተጋለጡ ነው ብለዋል። ቤተ ክርስቲያናችን በቁሳዊም ሆነ በአካላዊ ከፍተኛ ጉዳት እየደረሰባት ነው። ጨጮሆ መድኃኔ ዓለም በጣም ታሪካዊና ሁሉም ኢትዮጵያው ያውቀ የጨጮሆ መድኃኔ ዓለምን ታሪክ ከጥንቱ ተሻሽሎ የማይገኙ ዲዛይኖች አሰራሩ ልዩ የሆነ ቤተ ክርስቲያን ነው። እንደተጎዳ ካየን ጊዜ ጀምሮ ቤተክርስቲያን ሀዘንተኛ ናት። እንዲህ አይነት ቤተ ክርስቲያን ላይ ያነጣጠረ በጥቃት ከቤተ ክርስቲያን ውጭ የሆነ ከአገር ውጭ የሆነ የሀገር ጠላት፣ የውጭ ጠላት ነበር የሚሰማው። ይሄ ብቻ ሳይሆን ፋርጣ አካባቢ መድኃኔዓለም ቤተ ክርስቲያንም ተጎድቷል፣ ከፍተኛ ጉዳት ደርሷል። በሀገራችን በኢትዮጵያ አብያተ ክርስቲያናት ትልልቅ የማይገኙ በጥንት አባቶቻችን ክብር ይድረሳቸውና ጠብቀው ያቆዩቸውን ጥንታውያን ገዳማት፣ ታላላቅ አድባራት በከባድ መሳሪያ እየተደበደቡ የማይገኙ ቅርሶች እየወደሙ ናቸው። ቦታ ቤተክርስቲያናቱ ብዙ ጉዳት ደርሶባታል። ይሄ እያወገዘች ነው ያለችው። የሚሰማት ካለ የተወገዘ የተረገመ እንደሆነ እየተናገረች ነው። ቤተክርስቲያናችን ከፍተኛ ጉዳት ነው የደረሰባት። አዝንናል። ወደ ፈጣሪያችን እያመለከትን ነው። በኢትዮጵያ መካነ ኢየሱስ ቤተክርስቲያን የማዕከላዊ ሰሜን ኢትዮጵያ ሲኖዶስ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር ቄስ ሙልጌታ ጌታ ደግሞ በበኩላቸው በጨጨሆ መድኃኔዓለምና በሌሎች የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ላይ ደርሰዋል ያሉትን ጥቃት ታሪክን እና ቅርስን ለማጥፋት የተደረገ ተግባር ሲሉ አጉዘዋል። በተለያየ ቦታ የተደረገው የሃይማኖት ተቋማት ቅዱሳት ሚስጥራት የሚነገሩበት ቅዱስ ስርዓት የሚፈጸምበት መልካም የሆነ ነገር የሚነገርበት ሰው አዝኖ ሂዶ ተጽናንቶ የሚመለስበት ስፍራ ነው። ነገር ግን እነዚያን ስፍራዎች ማውደም እጅግ አሳፋሪ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የአገሪቱን ታሪክ ያቆዩልን መልካም ነገር የተደረገባት ቤተ ክርስቲያን ናት። ያንን ቅርስ ለማውደም እንደዚህ አይነት ድፍረት መምጣቱ እጅግ አሳፋሪ ነው። እንደ መካነ ኢየሱስ ብቻ ሳይሆን አገሪቱን እንደምትጠብቅ የአገሪቱን ቅርስ የእኛም ቅርስ ስለሆነ የኦርቶዶክስ ቤተክርስቲያን ክርስቲያን እንደዛ መደፈር የኛ መደፈር ነው። የሁላችን መደፈር ነው። ስለዚህ ይሄ እጅግ አሳፋሪ ስለሆነ እናወግዘዋለን። በኢትዮጵያ ያልተደረገ ባህላችንም፣ የማይፈቅደው ስርዓታችንም የማይፈቅደው ነገር በመከናወኑ እጅግ እጅግ አዝነናል፣ ደግሞ እናወግዛለን ነው የደቡቦን እስልምና ምክር ቤት ስራ አስፈጻሚ ሸሀወል ኢብራሂምም ጉዳቱ የጋራ ጉዳት ነውና፣ መፍትሄውንም በጋራ መፈለግ አለብን ይላሉ። የእስልምና ሃይማኖት በአስተምህሮቱ ይህን ዛፍ ያለ ምክንያት መቁረጥ የተከለከለ ዛፍ፣ ነገ ዝናብ እንዳበቅለውን የሚተከለውን እንኳን የሰው ልጅ የሰው ደግሞ አማኞችን እንዳትሰድ ያደረጓቸው አላህ ጀለ ዋላ በቁርአን እና ተባብረን የኛ ችግር የሳቸው ነው፣ የሳቸው ችግር የኛ ነው። የጋራ ችግር ነው መጣብን። ተባብረን ማድረግ የሚገባን ነገር እንደ ዜጋ ተጠይቀን ማድረግ ያለብንና መገንባትን ነው ያለብን። የፈጣሪን ቃል ለምእመኑ የሚያስተምሩ የሃይማኖት አባቶችም የጥቃቱ ሰለባ መሆናቸውን ነው ሸሃወል የተናገሩት። አሁን እኔ ነሰቢ አህመድ የሚባል ልጅ ገና ሙራሂቅ ገና ስራ ምናምን አመስል የሃይማኖት አባቶቹ የደረሰውን ሰብአዊ ጉዳትን በማንሳት ኢትዮጵያ በታሪኳ ካጋጠሟት ፈታኝ ጊዜያት ውስጥ አንዱ ያሁኑ ወታደራዊ ግጭት እንደሆነ ገልጸዋል። አሁን ያለው ችግር በጣም የሚያሳዝን እና አንገት የሚያስደፋ ነው። ሀገራችን ኢትዮጵያ ብዙ ችግሮችን አሳልፋለች። በታሪክ አጋጣሚ እንደ ዛሬ አይነት ችግር ግን ገጥሟት አያውቅም። ሀገሪቱ ላይ የሚተካው ወጣት ነው እየረገፈ ያለ ኢትዮጵያ ገጥሟት የማያውቅ ውስብስብ በሃያ አንደኛው መቶ ክፍለ ዘመን ይሆናል ይደረጋል ተብሎ የማይገመት የማይጠበቅ ነገር እየተሰራ ነው ያለው። እንደ ቤተ ክርስቲያናችን ሃይማኖት ሊኖር የሚችለው ሰው ሲኖር ነው። ሰው ወደ ፈጣሪው ሊያመለክት ይጸልይ የፈጣሪውን ግንኙነት ሊያጠናክር የሚችለው ሰውየው ሲኖር ነው። ሃይማኖታዊ ስርዓት ለመፈጸም ሀገር ያስፈልጋል። ሀገር ከሌለች ሰውየውን መኖር አይችልም፣ ሃይማኖታዊ ስርዓት ሊፈጽም አይችልም። በሀገራችን በኢትዮጵያ በዓለም ላይ ያልተደረገ ነገር እየተደረገ ያለበት ሁኔታ ነው። አንደኛ ሰውን ገሎ ማቃጠል፣ በሁለተኛ ደረጃ ሰውን በጅምላ መጨረስ። ይሄ ብቻ ሳይሆን ለመድፈር ሕጻናትን ወጣቶችን ለአምስት ለስድስት እንደ እንስሳት ከእንስሳት ያልተለየ ባህሪ የታየበት ሁኔታ ነው ያለው። ያ ብቻ አይደለም ሰዎች ችን በቤት ውስጥ ሆነው እያለ ማቃጠል፣ ቤቱን ማውደም፣ መዝረፍ፣ መግደል፣ ይሄ የሰይጣን ስራ ነው። እጅግ አሳፋሪ አስነዋሪ፣ ልብን ሁሉ የሚሰብር ነገር ነው። በጣም ነው የምናዝ ነው። እንደ ቤተ ክርስቲያን በትናንቱ የሃይማኖት አባቶች ጋዜጣዊ መግለጫ ቤተ እምነቶቹ ኢትዮጵያና ኢትዮጵያ ላይ ያንዣበበው አደጋ እስከሚወገድ አባቶችና ምዕመናን በጸሎት እንዲተጉ ጥሪ አስተላልፈዋል። በአሜሪካ ድምጽ ሬዲዮ መስፍን አራጌ።